ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ነው በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ መጋቢት 25 ዝግጅታችን ጀምረዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ነን። በአይነቱ የመጀመሪያ እንደሆነ የተነገረለት ሀገር አቀፍ የከተማ ጤና ጉባኤ ዛሬ በአዲስ አበባ ተከፍቷል። እነዚህን አሃዞች ስትመለከቷቸው፣ በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ሕዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠንን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና። በዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስኤአይዲ የጤና አሐዘ ህዝብና የንጥረ ምግብ ኃላፊ ሚስ ቤቴኒ ሞስኮቭ ናቸው። በምሽቱ አብይ ርዕስ ዘገባ ይዘናል። በኢትዮጵያ ሶማሌ ክልል ዋርዴር ነዋሪዎች በአጣዳፊ ተቅማጥና ተውከት ማለት ኮሌራ 700 ሰው ሆስፒታል ገብቷል ሲሉ ተናገሩ። የዋርዴር ነዋሪ የሆኑ ሮዳ ሀጂ የተባሉ በሽታው ከተማ ውስጥ የተከሰተው ከሶስት ቀናት በፊት ነው። እኔ እናቴና ሁለት ልጆቼ ታመዋል። የወንድሜ ባለቤትና ሴት ልጁም ታመው ሆስፒታል አምጥተዋቸዋል ሲሉ ነው የሰማናቸው። የሶማሊላንድ ባለስልጣናት ደግሞ ከኢትዮጵያ በሚያዋስን አካባቢ በሽታው ተዛምቷል እያሉ ነው። በመጽሔት ክፍለ ጊዜ ይቀርባሉ። ሶማሊያ ማዕከላዊ ግዛት ኤልቡር ከተማን የኢትዮጵያ ወታደሮች ለቀው እንደወጡ የአልሻባብ ታጣቂዎች ያዙ። ሌሎችም ዘገባዎች አሉን። ስፖርትና ጤና ለሁለተኛው አጋማሽ ተሰናድተዋል። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ወደ ዓለም ዜና እንለፍ። በምስራቅ አፍሪካ የተከሰተው ድርቅ ብዙ ቁጥር ያላቸውን ሰዎች በገደለባት ሶማሊላንድ መንግስቱ የልማት ሥራዎችን አቁሞ የገንዘብና አስተዳደራዊ አትኩሮቱን ነፍስ በማዳን ስራ ላይ እንደሚያደርግ አስታወቀ። የሀገሪቱ ምክትል ፕሬዚደንት ለቪኦኤ ሶማሊኛ ክፍል እንደገለጹት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ቸነፈርና አልቂት ያመራል ብለዋል። አብዱልአዚዝ ኦስማን ከሀርጌሳ የዘገበው አለ፣ ሄኖክ ሰማግዜሪ ያቀርበዋል። ሆነ ነው መንግስቱና የዓለም አቀፍ የረድኤት ድርጅቶች የሚያስታውቁት። የሶማሊላንድ ምክትል ፕሬዚዳንት አብድራህማን አብዱላሂ ሲሊኪ ለቪኦኤ የሶማለኛ ዝግጅት ክፍል በሰጡት ቃል መንግስቱ አትኩሮቱን ከልማት ስራዎች ወደ ድርቁ አድርጓል። የልማት ስራዎቻችንን ለማቋረጥ ወስነናል። ይህም ድርቁ ወደ ከፋ ይዞታ ሊያመራ ይችላል በሚል ባደረብን ከፍተኛ ስጋት የተነሳ ነው ብለዋል። ምክትል ፕሬዚዳንት አብዱራህማን ሲሊኪ የገንዘብ አቅማችንንና አጠቃላይ አትኩሮታችንን በድርቅ ለተጎዱ ዜጎቻችን በምናደርገው ምላሽ ጊዜ ልንሰጠው የማንችለው አፋጣኝ ውሳኔ ያስፈልገናል ብለዋል ምክትል ፕሬዚዳንቱ። አክለውም በሀገሪቱ ያለው ሁኔታ ከለየለት ረሃብ አፋፍ ላይ ነው ብለዋል። የሶማሊላንድ መንግስት ከተለያዩ የረድኤት ድርጅቶች ጋር ባጠናቀረው መረጃም ተመስርቶ ምስራቃዊ የሀገሪቱን ክፍል በረሃብና በጠኔ የተጠቃ ብሎ ለመሰየም መዘጋጀቱን አስታውቋል። ኢትዮጵያን ጨምሮ ሶማሊያንና ኬንያን ክፉኛ የመታው ድርቅ ከዚህ በፊት ከታዩ ድርቆች የከፋና ለረጅም ጊዜ የዘለቀ መሆኑን የዓለም አቀፍ የእርዳታ ድርጅቶችና የአካባቢው መንግስታት አስታውቀዋል። በሶማሊያ ከስድስት ሚሊየን በላይ ሰዎች አስቸኳይ የነፍሰ አድን የምግብ እርዳታ ሲያስፈልጋቸው፣ በኢትዮጵያ ደግሞ 5.6 ሚሊየን ዜጎች ተመሳሳይ እርዳታን ይሻሉ። በኢትዮጵያ የሶማሌ ክልል በአጣዳፊ ተቅማጥና ተውከት ሳቢያ ብዛት ያላቸው ሰዎች መሞታቸውን ከአካባቢ የተገኙ መረጃዎች ያመለክታሉ። በበሽታው የታመሙ ከሰባት መቶ የሚበልጡ ሰዎች በክልሉ በምትገኘው በዋርዴር ሆስፒታል እየታከሙ ናቸው ሲሉ የቪኦኤ የሶማልኛ ክፍል ከአካባቢው ያነጋገራቸው ነዋሪዎች ገልጸዋል። በሽታው ቀብሪ ዳሃር ከተማም ተከስቷል ተብሏል። ሮዳ ሃጂ ፋራ በዋርዴር የቆሪሌ ከተማ ነዋሪ ናቸው። አምስት የቤተሰብ አባሎቼ በበሽታው ተይዘው እያስታመምኩ ነው ብለዋል። በሽታ ወደዚህ ከተማ የመጣው ከሶስት ቀናት በፊት ነው አሉ ሮዳ። አሁን እኔ ታመሙብኝን እናቴንና ሁለት ልጆቼን እያስታመምኩ ነው። የወንድሜ ባለቤትና ሴት ልጁም ታመው ሆስፒታል አምጥተዋቸዋል ብለዋል ዶክተሮች። የሰባት መቶ ህሙማንን መዝግበዋል ይላሉ ሮዳ። ሰላሳው ሞተዋል ሲሉም አክለዋል። ሐኪሞቹ በሽታውን ኮሌራ ብለው እንደጠሩት ነው እኚህ የዋርዴር ነዋሪ የገለጹት። እኛ ከሶስት ቀናት በፊት እዚህ ሆስፒታል ከመጣን ወዲህ ከበሽታው ሲያገግም ያየሁት አንድ ሰው ብቻ ነው ብለዋል። የተቀሩት ግን ተኝተው እንዲታከሙ እየተደረገ ነው ሲሉም አስረድተዋል። ራቅ ካሉ የገጠር አካባቢዎች በአጣዳፊ ይዞታ ላይ ያሉ ህሙማን ወደ ሆስፒታሉ እየመጡ ነው ሲሉም ተናግረዋል ሮዳ። ከገጠሩ አካባቢ የሚመጡት እየሞቱ ነው። ቀድሞውኑም በምግብና በውሃ እጦት የተጎዱ ስለሆኑ በሽታው ይጸናባቸዋል፣ ጉርቷቸዋል ብለዋል። በበሽታው ከታመሙት መካከል የሚበዙት ህጻናት መሆናቸውን የኢትዮጵያ ሶማሌ ክልል ዋርዴር ነዋሪዋ ለሶማልኛ የቪኦኤ ሶማልኛ ክፍል ገልጸዋል። የኢትዮጵያን መንግስት ባለስልጣናት አስተያየት ለማድረግ የተደረገው ለማግኘት የተደረገው ሙከራ አልተሳካም። የኢትዮጵያ የብሔራዊ አደጋ ስጋት አመራር መከላከል ኮሚሽነር አቶ ምትኩ ካሳ በክልሉ የአጣዳፊ ተቅማጥና ትውከት መከሰቱን ከዚህ በፊት ማመናቸው ግን የሚታወስ ነው። ይህ በዚህ እንዳለ በሶማሌላንድ ቡፍዱሌ በምትባልና ከኢትዮጵያ በምትዋሰን ወረዳ ቢያንስ ዘጠኝ ሰዎች በኮሌራ በሽታ ሳቢያ ሞተዋል ሲሉ የሶማሊላንድ የጤና ጥበቃ ሚኒስቴር የአጠቃላይ ጤና ዲሬክተር ተናግረዋል። ሌሎች ሰላሳ አንድ ሕሙማን ሆስፒታል ገብተው እየታከሙ ናቸው ብለዋል። አብዲ አደም ኑር የሶማሊላንዱ የጤና ባለስልጣናት እንደሚያምኑት ቡህዱሌ ኢትዮጵያ ድንበር ላይ በመሆኗ በሽታው በሰዎች በድንበሩ መግባትና መውጣት እንቅስቃሴ ምክንያት ነው የተዛመተው። በዚህም ምክንያት ሶማሊላንድ ድንበሯን መዝጋቷን ነው የተናገሩት። ባለስልጣኑ ሁኔታውን የሚገመግም መድኃኒትና መሳሪያዎችን የያዘ የአጣዳፊ እርዳታ ደራሽ ቡድን ይዘን ትናንት ቡህዱሌ ገብተናል ብለዋል። ባለስልጣኑ ሁኔታው አሁን በቁጥጥር ስር ውለዋል ሲሉም አክለዋል። በሽታውን የቀሰቀሰው አካባቢውን የመታው ድርቅ ነው ይላሉ አብዲ ኑር። በሆድሌ በቂ ዝናብ አላገኘችም። በዚህ ምክንያት ሰው የሚጠጣው ሰው በሚጸዳዳበትና በእንስሳት ዳር የተበከለው ውሃ ነው። ነዋሪዎች እንስሳቱ ሲሞቱ እያቃጠሉ እንዲቀብሩ መክረናል። የውሃ ማጣሪያ ክሎሪንም ለወረዳይቱ ሕዝብ ሰጥተናል። የሶማሊላንዱ የጤና ጥበቃ ባለስልጣን አያይዘው በድንበሩ የሰዎችን እንቅስቃሴ ለመቀነስ ዳሮር አካባቢ ካሉ የኢትዮጵያ የጤና ባለስልጣናት ጋር ተነጋግረናል ሲሉም አክለዋል። ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ ይዞታ መደብ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ትናንት መውጣቱን የኤልቡር ከተማ ነዋሪዎችና የከተማይቱ አስተዳዳሪ ለቪኦኤ ገለጹ። የኢትዮጵያ ጦር ኤልቡርን ለቆ መውጣትን ተከትሎ በከባድ የታጠቁ የአማጺው ቡድን አልሻባብ ተዋጊዎች ያለ አንዳች መሰናክል ዛሬ ማለዳ ላይ ከተማይቱን መቆጣጠራቸው ተነግሯል። ኢትዮጵያውያኑ ከኤልቡር የወጡበትን ምክንያትም ሆነ እንደሚወጡ ቀድመው ሳይነግሩን ያየናቸው መደቡን ለቀው ሲወጡ ብቻ ነው። እነርሱን ተከትለውም የእኛ ወታደሮችም ወጥተዋል ብለዋል አስተዳዳሪው ኑር ሐሰን ጉታሌ። ወታደሮቹ እንደወጡ የአልሻባብ ታጣቂዎች ጸረ አይሮፕላን መሳሪያ ላያቸው ላይ በደገኑ ስድስት ፒካፕ ተሽከርካሪዎች ሆነው ዛሬ ማለዳ ላይ ወደ ከተማይቱ ገብተው ተቆጣጥረዋታል። ሞቃዲሾ የሚገኙት በሶማሊያ የኢትዮጵያ አምባሳደር ጁማሉዲን ሙስጠፋ ኦማር ማምሻውን ለቪኦኤ በሰጡት ቃል የኢትዮጵያውያኑን ወታደሮች ከኤልቡር መውጣት አረጋግጠው ቀድመው ሳያሳውቁ ወጡ የተባለውን ግን አስተባብለዋል። በመጽሔት ዝርዝር ዘገባ አለን። ከአምባሳደር ጁማሉዲን ሙስጠፋ ጋር ያደረግነውን ቃለ ምልልስም ይዘናል። በሩሲያዊቱ ሁለተኛ ግዙፍ ከተማ ሳን ፒተርስቡርግ የምድር ለምድር የከተማ ባቡር ወይም ሜትሮ አገልግሎት ላይ ዛሬ በተጣለ የፈንጂ ጥቃት ቢያንስ ዘጠኝ ሰው መገደሉን የሀገሪቱ ባለስልጣናት አስታውቀዋል። ቻይና ሰሜን ኮሪያን አደብ እንድታስገዛ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቻይና አቻቸውን ሺ ይፒንግን ሳይጠይቁ እንደማይቀሩ ተሰማ። የቻይናው ፕሬዚደንት ዩናይትድ ስቴትስን በሚጎበኙባቸው ቀናት ዋና ዋና ከሚባሉ የሁለቱ ሀገሮች አጀንዳ መካከል ይኸው የፒዮንግያንግ ጉዳይ ጉልህ ይሆናል ተብሎ እየተጠበቀ ነው። በመጨረሻም ለኦፊሴል ጉብኝት ዋሽንግተን ዲሲ የሚገኙት የግብጹ ፕሬዚደንት አብደል ፋታህ ኤልሲሲ ዛሬ ከዩናይትድ ስቴትሱ አቻቸው ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ውይይት ያደርጋሉ። ዜናው አበቃ። ቮይስ ኦፍ አሜሪካ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 25 ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጅ ይታይና እኔም ሰሎሞን አባተንን። በምሽቱ በርከታ ያሉ ዘገባዎችና ዝግጅቶችን ይዘናል። አሁን በቅድሚያ የዓለምና የአፍሪካ የኢትዮጵያ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ አንዱ ጥሩ ነገር ምንድን ነው? የራስ አገዝ ቁጠባ ቡድን ስናቋቁም ከቁጠባ ባሻገር እርስ በርስ የሚደጋገፉበት ሁኔታ ስለሆነ የማህበራዊ ትስስራቸውን በጣም ስላጠናከሩ ብዙዎቹ ማፍረስ አይፈልጉ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ከአንዱ ነው ቀንጠብ አድርገን ያሰማናችሁ። አሁን ወደ ምሽቱ አብይ ርዕስ ይሆናል የምንሸጋገረው። በኢትዮጵያ ውስጥ በከተማ የሚኖረው ሕዝብ ቁጥር በፍጥነት እየጨመረ መሆኑ ታወቀ። ሂደቱ የሀገሪቱን ኢኮኖሚ በማሳደጉ ረገድ መልካም እድልን ይፈጥራል ቢባልም ብዙ ፈተናዎችም እንደሚኖሩ ተገልጿል። የከተማ ማህበረሰብን የጤና ችግር ለመፍታት መንግስት መርሃ ግብር ነድፎ እየሰራ መሆኑ ተገልጿል። በአይነቱ የመጀመሪያው እንደሆነ የተነገረለት ሀገር አቀፍ የከተማ ጤና ጉባኤ ዛሬ በአዲስ አበባ ተጀምሯል። መለስካቸው አመሀ ዝርዝሩን ይዟል። በአዲስ አበባ ከተማ ሂልተን ሆቴል በይፋ በተከፈተው የመጀመሪያው አገር አቀፍ የከተማ ጤና ጉባኤ ላይ የተሰራጩ መረጃዎች በኢትዮጵያ የከተሜው ቁጥር በፍጥነት እየጨመረ እንደሆነ ይጠቁማሉ። በአሁኑ ወቅት ከ17 ሚሊዮን በላይ የሚሆን ህዝብ በትላልቅና ትናንሽ ከተሞች ይኖራል። ይህም ከጠቅላላው የኢትዮጵያ ህዝብ ወደ 19 በመቶ የሚጠጋ እንደሆነ መረጃዎች ያረጋግጣሉ። ያም ሆኖ ግን በኢትዮጵያ በከተማ የሚኖረው ህዝብ ቁጥር ብዛት ከሌላው ዓለም ጋር ሲነጻጸር በእጅጉ ዝቅተኛ ከሚባሉት ተርታ ነው። ከሰሐራ በስተደቡብ ካሉ የአፍሪካ ሀገሮች አማካይ ቁጥር እንኳን በጣም ያነሰ ነው። ይህ ግን በአጭር ጊዜ ውስጥ ይለወጣል ተብሎ ይጠበቃል። በዩኤስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የጤና የአሐዘ ህዝብና የንጥረ ምግብ ኃላፊ ምስስ ቤተኒ ሞስኮቭ ቁጥሮቹንና ተዛማጅ ሁኔታዎችን አንስተው በጉባኤ መክፈቻ መልእክታቸው ይህን ብለው ነበር። እነዚህን አህዞች ስትመለከቷቸው በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ህዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠንን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና። እና ከተሜነት ብዙ ጥቅም ይዞ ይመጣል። ከተሜነት መጥፎ ነገር አይደለም፣ በጣም ጥሩ ነገር ነው። ብዙ መልካም እድሎችንም ይፈጥራል። ይሁንና ብዙ ችግሮችንም ይፈጥራል፣ በተለይ ለድሃ የህብረተሰቡ ክፍል ከተሜዎች የጆን ስኖ ኢንኮርፖሬትድ የኢትዮጵያ ጽህፈት ቤት ኃላፊ ዶክተር ህብረት አለሙ በበኩላቸው የኢትዮጵያን ከተሜ ቁጥር ወደ 20 ሚሊዮን ሊጠጋ እንደሚችል ገልጸው የቁጥሩ መጨመር ሊያስገኝ የሚችለውን ጥቅምም ሆነ ጉዳት ዘርዘር አድርገው መደረግ አለበት ያሉትንም ጠቁመዋል። ይህ ቁጥርም ኢትዮጵያ መካከለኛ ገቢ ካላቸው ሀገራት አንዷ ለመሆን ከምታደርገው ግስጋሴ ጋር በፍጥነት እንደሚጨምር ይጠበቃል። ይህም ከወዲሁ ጤናማና ለኑሮ ተስማሚ የሆኑ ከተሞችን ለመፍጠር ከፍተኛ ርብርብ ማድረግ እንዳለብን ጠቋሚ ነው። ከሌሎች መካከለኛ ኢኮኖሚ ካላቸው ሀገሮች እንደምንረዳው የከተሞችን መስፋፋት ከወዲሁ ግንዛቤ ውስጥ በማስገባት ለኑሮ ተስማሚ እንዲሆኑ አድርጎ መምራት ካልተቻለ ጉዳቱ የከፋ እንደሚሆንና ለመመለስም እንደሚያዳግት ይታመናል። በመንግስት በኩልም ይህ ችግር ትኩረት እንዳልተነፈገው የገለጹት እና ፈተናው ግን ከባድ እንደሆነ ያስገነዘቡት የጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ከበደ ወርቁ ናቸው። ጤና ችግርን ለመፍታት መንግስት ከሁለት ሺህ አንድ ጀምሮ የከተማ ጤና ኤክስቴንሽን ፕሮግራም ፈርሶኖን ከፍፍ የሚገኝ ሲሆን በዚህም ረገድ የከተማ ጤና ኤክስቴንሽን ነታዊ መመሪያ በማዘጋጀት ከአምስት ሺህ በላይ የሚሆኑ የጤና ኤክስቴንሽን ሰራተኞች ተሰማርተዋል። ይሁንና የከተማ ህብረተሰብ ጤና ፕሮግራም ገና በጅምር ደረጃ ያለና ብዙ ተግዳሮች ያሉበት ስለሆነ በዙ መስራትን ይጠበቅብናል። በዚህ መሰረት የመጀመሪያው ደረጃ የጤና አሀድ መልሶ ግለሳ በአዲስ አበባ ከተማ ሶስት ወደ ከተሞች በሙከራ ተተግብሮ አሁን በተለያዩ ከተሞችን የማስፋት ስራ እየተገበረ ይገኛል። ጉባኤውን በይፋ የከፈቱት በጠቅላይ ሚኒስትር ጽህፈት ቤት የማኅበራዊና መልካም አስተዳደር እቅድ ውጤታማነት ዘርፍ ኃላፊ ሚኒስትር አቶ ሙክታር ከድር ይህ አሁን የሚታየው በኢትዮጵያ የከተማው ቁጥር መጨመር ለሀገሪቱ ኢኮኖሚያዊ ለውጥ መሰረት እንደሚሆን ጠቁመዋል። ጉባኤው ዛሬና ነገር እንደሚካሄድና በአያሌ የርዕሰ ጉዳዮች ላይ ውይይት እንደሚደረግም የወጣው መርሃ ግብር ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እናመሰግናለን መለስካቸው ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር የትንታኔው መጽሔት ይቀጥላል ነውጠኛው የአልሸባብ ቡድን የኢትዮጵያ ወታደሮች ለቀው የወጡትን ቁልፍ የሶማሊያ ከተማ ተቆጣጥሯል። ሞሐመድ ኦላድ ከሶማልኛ ቋንቋ አገልግሎት አጭር ዘገባ አጠናቅረዋል። ሰሎሞን ክፍሌ ያቀርበዋል። እስላማዊውን ነውጠኛ የአልሸባብ ቡድን የሚዋጉት የኢትዮጵያ ወታደሮች በማዕከላዊ ሶማሊያ ጋልጉዱድ ግዛት ውስጥ ከሚገኘው ቁልፍ ወታደራዊ ካምፕ ለቀው መውጣታቸውን የተናገሩት የሀገሪቱ ባለሥልጣናትና የአካባቢው ነዋሪዎች ናቸው። የኢትዮጵያውያኑን ለቆ መውጣት ተከትሎም በከባዱ የታጠቁ የአልሻባብ ተዋጊዎች ዛሬ ጠዋት ኤልቡርን ተቆጣጥረዋል። አነስተኛ ቁጥር ያላቸውን የሶማሊያ ብሔራዊ ጦር አባላት አጅበው ነው የኢትዮጵያ ወታደሮች ከኤልቡር ይወጡት ተብሏል። የኤልቡርን በአልሻባብ እጅ መውደቅ ያረጋገጡት የአውራጃዋ ከተማ ኮሚሽነር ኑር ሐሰን ጉታሌ ኢትዮጵያውያኑ ግን ለምን ለቀው እንደወጡ ምክንያታቸውን አልነገሩንም ብለዋል። የኢትዮጵያና የእኛ ወታደሮች ከተማዋን ለቀው ወጥተዋል። አሁን በነውጠኞቹ ቁጥጥር ስር ነው የምትገኘው። ኢትዮጵያውያኑ ከተማዋን ለቀው ለመውጣት ስለነበራቸው ዕቅድ አላሳወቁንም። እነርሱ መውጣታቸውን ካየን በኋላ የእኛም ወታደሮች ወጡ። በኤልቡር ነዋሪዎች ገለጻ መሠረት በፒክአፕ ተሽከርካሪዎች የሚጓዙት የአልሻባብ ተዋጊዎች ዛሬ ጠዋት ወደ ከተማዋ ዘልቀው የገቡት አለውጊያ ነው። ከስድስት በላይ በሚሆኑ ፒካፕ መኪኖች የአየር መቃወሚያ እና አውቶማቲክ መትረየሶችን የጫኑት ተዋጊዎች ወደ ከተማዪቱ ከገቡ በኋላ እስትራቴጂያዊ ስፍራዎችን ይዘዋል። በአንዳንዶቹ ሕንፃዎች አናት ላይ ባለ ጥቁር ቀለሙን ሰንደቅ ዓላማቸውን ሰቅለዋል ሲሉ አንድ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለቪኦኤ ተናግረዋል። የኤልቡር አውራጃ ከተማ ኮሚሽነር ኑር ሐሰን ጉታሌ የአልሻባብ ነውጠኞችንና የኢትዮጵያ ወታደሮችን ሁለቱንም ሲቪሎችን በማዋከብ ይከሳሉ። የኢትዮጵያ ወታደሮች ከሦስት ዓመታት በፊት ወደ ከተማዋ ሲመጡ ብዙዎቹን ነዋሪዎች በኃይል ለቀው እንዲወጡ ያስገደዱት የአልሻባብ ተዋጊዎች ናቸው። የቀሩትን ሲያዋክቡ የቆዩት ደግሞ የኢትዮጵያ ወታደሮች ናቸው። እናም ሲቪሎች የነበራቸው ሁለት አማራጭ ብቻ ነበረ፣ ወይ ከተማዋ ውስጥ በኢትዮጵያ ወታደሮች የሚደርስባቸውን ወከባ መጋፈጥና መቆየት አሊያም የአልሻባብ ታጋቾች ሆኖ መኖር። የኢትዮጵያ ወታደሮች ለምን ከተማይቱን ለቀው እንደወጡ እስካሁን ግልጽ የሆነ ነገር የለም። ወታደራዊ ባለስልጣኖቻቸውም አስተያየት ለመስጠት አልተገኙም። በሶማሊያ የኢትዮጵያ አምባሳደር ጃማሉዲን ሙስጠፋ ዑመር ለአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ ሲናገሩ ግን የወታደሮቹን ከኤልቡር መውጣት ያረጋግጡና ሳያማክሩን ለቀቁ የሚለውን የሶማሌ ባለሥልጣናት ክስ ግን ያስተባብላሉ። ሰራዊት ቅዱስ ማ ሥራ ሰርቷል። ሶማሊያ ውስጥ በጣም ምርት ሰራ ሰርቷል። ይሄ ኤልቡር ጋር የነበረ ሰራዊታችን አሚሶም ያልሆነ ሰራዊት ነበረው። አሚሶም ያልሆነ እና ብዙ አመታት ቆይቷል። ብዙ ስራ ሰርቷል። ዘጠኝ ወር በፊትም ከቡርበቶ ጋልአት ቡትቡት ዘጠና ኪሎ ሜትር መቶ ሀያ ኪሎ ሜትር መቶ ሀምሳ ኪሎ ሜትር ርቀት ላይ ሄደው ነበር እዛ አካባቢ እና ዋሪዎችም እና ማስተዳድሮችም እዛ ያለው አገዛ ነበረ። ብዙ መሬት ይዞ ነበረ። ሰላም ይጃቸው ተመልሶ ነበር። ብዙ ስራ ሰርተዋል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄደው ይቀሳቀሳለ ከጠላት ጋር ሀያ አራት ሰዓት ላይ የሚገጠሙ ነው የጀግና ጀግና ኢትዮጵያን ሰራዊት ከሌላ ሌላ ሰራዊት እዚህ ያሉት ሌላ ሀገሮች ሰላም አስከባሪ ሰራዊት እዚህ ያለው ምላይት ምንድን ነው ይቀሳቀሳለ ሀያ አራት ሰዓት ላይ አይቀመጥም አንድ ቦታ እና ስራችን ስራችን ውጤት ማን ነበር። አሁን ደግሞ ከማስተዳደር አካባቢ ሳያውቁ ዝም ብሎ ወቷል የሚል ነገር የሚባል ወሬ ውሸት ነው። ኤልቡር ከጋል ጉዱድ ክፍለ ሀገር ከተማ ከዱሳ ማረብ ደቡብ ምሥራቅ ዘጠና ኪሎ ሜትር ላይ ትገኛለች። ከተማዪቱ ከሦስት ዓመታት በፊት በአሚሶም ወታደሮች ተገፍትረው እስከ ወጡ ድረስ በማዕከላዊ ሶማሊያ ግዛትም ለበርካታ ዓመታት የአልሻባብ ዋና የንግድ መናኸሪያና ጠንካራ ይዞታ ሆና ቆይታለች። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ መንግሥት በኢራን በሰሜን ኮሪያና በሶሪያ ጅምላ ጨራሽ የጦር መሳሪያዎች ላይ ከዚህ ቀደም ጥሎት ከነበረው ማዕቀብ ጋር በተዛመደ ሁኔታ በሰላሳ የውጭ ሀገሮች የንግድና ሌሎችም ተቋማት እንዲሁም ግለሰቦችና አስር ሀገሮች ላይ ማዕቀብ መጣሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣናት ባለፈው ሳምንት ይፋ እንዳደረጉት ማዕቀቡ በተቋማቱ በግለሰቦችና በሀገሮች ላይ የተጣለው ሕጉ በሚያዘው መሰረት በተወሰነ ጊዜ ውስጥ የሚደረገውን ግምገማ ተከትሎ ነው። ማዕቀቡ ከሚመለከታቸው አስር ሀገሮች ዝርዝር ውስጥ አፍሪካውያኑ ኤርትራና ግብጽ ይገኙባቸዋል። መግለጫውን ተንተርሶ አሉላ ከበደ ተከታዩን ዘገባ አጠናቅሯል። ሁለት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በሚል ጥቅል አጠራር የተዋወቁት ኃላፊዎች በስልክ ባካሄዱት በዚህ ጋዜጣዊ መግለጫ በሰጡት ማብራሪያ ውሳኔው የሚመለከታቸው እነኚህ ተቋማትና ግለሰቦች ቀደም ሲል ማዕቀብ ከተጣለባቸው ከኢራን፣ ከሰሜን ኮሪያ ወይም ከሶሪያ ጋር ቁጥጥር የተደነገገባቸው የሸቀጥ የቴክኖሎጂና የአገልግሎቶች አሊያም ለጅምላ ጨራሽ ጦር መሳሪያዎች መስሪያነት ሊውሉ የሚችሉ ቁሳቁሶችን ህገወጥ የንግድ አሊያም የሌላ ልውውጥ በማድረጋቸው ነው ይላል። ለሁለት ዓመታት የሚጸናው ማዕቀብ ማንኛውንም የዩናይት ስቴትስ መንግስት እገዛ ወይም የሥራ ተቋራጭ የማግኘት ዕድል፣ የጦር መሳሪያና መንታ ጠቀሜታ ያላቸው በሚል ተለይተው የሚታወቁትን ለሰላማዊ ግልጋሎትና ለጦር አላማ የሚውሉ ቁሳቁሶች ከዩናይት ስቴትስ ማስመጣትን ያግዳል። የባለሥልጣናቱ ማብራሪያ አያይዞም የንዑስ አህጉሩን ሰላምና ጸጥታ በማናጋት የአካባቢውን አገሮች እድገትና ብልጽግና በማወክ እንዲሁም ጠብጫሪነት ባለው እንቅስቃሴዋ ኢራንን ይወነጅላል። ይህም ውሳኔ፣ አሉ ባለሥልጣናቱ፣ ይህም ውሳኔ የኢራንን የሽብር አዛማችነት፣ የቦለስቲክ ሚሳይል ፕሮግራሟንና እንዲሁም በየመን የሁቲ አማጽያንን በመርዳት የምታከናውናቸውን ድርጊቶች ለመቋቋም በምንወስደው እርምጃ ያለንን ቁርጠኝነት የሚያረጋግጥ ነው ሲሉ አጽንኦት ሰጥተው አስረድተዋል። ማዕቀቡ የሚመለከታቸው አስር አገሮች በርማ፣ ቻይና፣ ኤርትራ፣ ግብፅ፣ ሩሲያ፣ ሳውዲ አረቢያ፣ ሱዳን፣ የተባበሩት አረብ ኤምሬት፣ ሰሜን ኮሪያና ኢራን ናቸው። እንደተቀሩት ሁሉ የኤርትራ መንግስት ማዕቀቡ ለምን እንደተጣለበት በመግለጫ የተሰጠ ዝርዝር የለም። የኤርትራ ባህር ኃይል በማዕቀቡ ዝርዝር ስማቸው ከተካተተ ተቋማት አንዱ መሆኑን ተመልክቻለሁ። የኤርትራ ባህር ኃይል በምን መልኩ በሕገ ወጥ የንግድ ልውውጡ እንደተሳተፈ ሊያብራሩልን ይችላሉ? እንዲህ ያለውስ እቀባ በአንድ ሀገር የባህር ኃይል ላይ መጣሉ አንድምታው ምንድን ነው? ሲል አንድ የሮይተር ጋዜጠኛ ለሰነዘረው ጥያቄ ባለስልጣኑ ሲመልሱ እነኚህ ተቋማት ለምን ማዕቀቡ እንደተጣለባቸው ከሚያውሳው ዝርዝር ከመግባት እቆጠባለህ የሚል አጭር ምላሽ ነው የሰጡት። በያዝነው ሳምንት መገባደጃ ለኦፊሴል የስራ ጉብኝት መሪዋ ወዲህ ወደ ዩናይት ስቴትስ የሚመጡትንና በሰሜን ኮሪያ ላይ ከተጣለው ማዕቀብ ጋር በተያያዘም ከአዲሱ ማዕቀብ የተካተተችውን ቻይናን አስመልክቶም ለባለስልጣናቱ ጥያቄ ቀርቦ ነበር። ቻይናን የተመለከተውን እቀባ ተገቢ አይደለም በሚል ቅሬታ ያሰሙ ክፍሎች አሉ። ለዚህስ የዩናይት ስቴትስ ምላሽ ምንድን ነው? ፕሬዚዳንት ትራምፕና ፕሬዚዳንት ሺ ተገናኝተው በሚነጋገሩበት ወቅትስ ለውሳኔያችሁ መሰረት የሆነውን ማስረጃ ታቀርባላችሁ የሚሉ ናቸው ተያይዘው የቀረቡት ጥያቄዎች። ማዕቀቡ በቻይና አሊያም በመንግስቱ ላይ የተነጣጠረ አይደለም ሲሉ የመለሱት የዩናይት ስቴትሱ የውጭ ጉዳይ ሚኒስቴር ባለስልጣን መሰረታቸው ቻይና በሆነ ተቋማትና ግለሰቦች ላይ ነው ማዕቀቡ የተጣለው። ለሁለተኛው ጥያቄ ግን ይሄ መግለጫ ተገቢው መድረክ አይደለም በማለት አጠቃለዋል። የበርማ መከላከያ ሚኒስቴር ወይም በእግሩ የሚተካ ተቋም፣ ሌላ ማንኛውም የዚህ ተቋም ንዑስ አካል ወይም ቅርንጫፍ፣ የኤርትራ ባህር ኃይል ወይም በእግሩ የሚተካ ተቋም፣ ሌላ ማንኛውም የዚህ ተቋም ንዑስ አካል ወይም ቅርንጫፍ እያለ ማዕቀቡ የሚመለከታቸውን ተቋማት ማንነትና ግለሰቦች የሚዘረዝረው ሌላ መግለጫ በአንጻሩ የቤጂንግ ዞንግ ኤሌክትሪክ ኩባንያን ጨምሮ በርካታ የቻይና ኩባንያዎችንና ግለሰቦችን በተመሳሳይም የሩሲያን፣ የግብጽን፣ የሳውዲ አረቢያን የሱዳንን የተባበሩት አረብ ኤምሬትን የሰሜን ኮሪያንና የኢራንን በአጠቃላይም በማዕቀቡ መካተታቸው ይፋ የተደረጉትን የተቀሩትን አገሮች ኩባንያዎችና ግለሰቦች ስም ይዘረዝራል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ያጯቸውን ዳኛ ሹመት ለማስደቅ የመወሰኛው ምክር ቤት አንድ የውይይት መድረክ ያዘጋጃል ተብሎ እየተጠበቀ ነው። ሹመታቸው ከጸደቀ ዳኛ ኒል ጎርሰች ባለፈው ዓመት ያረፉትን የቀድሞውን የጠቅላይ ፍርድ ቤት ዳኛ የአንቶኒን ስካሊያን ወንበር ይይዛሉ ማለት ነው ሲል የቪኦኤው ማይክል ቦማን ዘግቧል። አዲሱ አበባ ያቀርበዋል። በሚካሄደው የመወሰኛው ምክር ቤት ውይይት የብዙሃኑ ፓርቲ አባላት የሆኑት ሪፐብሊካኖች ጠቅላላ ዲሞክራቶች ቢቃወሙም እንኳ የዳኛ ኒል ጎርሰችን ሹመት ማጽደቃቸው አይቀርም። ከዚያ አያሌ ጥያቄዎች ይነሳሉ ማለት ነው። ዳኛ ኒል ጎርሰች I በአንድ ጉዳይ ላይ ምን አይነት ውሳኔ እንደማሳልፍ ቃል አልችልም። ከስድስት የማያንሱ የህግ ተሞክሯቸው ጥያቄ ውስጥ የማይገባ ዲሞክራቶች ናቸው። የዳኛ ጎርሰችን ሹመት የሚቃወሙት ዲሞክራቱ ሴናተር ሼልደን ዋይትሃውስ ሚ ዳኛ ጎርሶች የፓርቲያቸውን ወይም የሪፐብሊካኑን ፍላጎት ለማሟላት ፍላጎት እንደሌላቸው ወይም የእነርሱን አጀንዳ እንደማያራምዱ ሊያሳምኑኝ ይፈልጋለሁ። ቃላቸውን በሚሰጡበት ጊዜ ግን በተደጋጋሚ ወደዚያ ስሜት ሲገቡና ሲያጋድሉ ተመልክቻለሁ። የዲሞክራቶቹ ቁጥር ማለትም የተቃዋሚ ዲሞክራቶቹ ቁጥር ወደ 41 ከፍ ካለ ምርጫውን ለማገድ ይችላሉ። ያ ማለት ደግሞ አንድ መቶ ከሚሆኑት የሴኔቱ አባላት የመጨረሻውን አሸናፊ ቁጥር ለማግኘት የሦስት አምስተኛ ማለትም 60 ከመቶ ድምፅ ያስፈልጋል። ይሄ ለሪፐብሊካኖቹ የማይዋጥና መራራ ሽንፈት ነው የሚሆንባቸው። ሪፐብሊካኖ ሴናተር ሃች እና ምንድን ነው ማለቃቀሱ ምርጫውን እንደው ተሸንፈዋል። ምርጫውን እንደው ተሸንፈዋል። ቢያሸንፉ ኖሮ እንኳ ሺ ሪፐብሊካኖች ደግሞ በምርጫው መሠረት የሚፈልጉትን ነው የሚያስቀምጡት። ምርጫውን ያሸነፉት ፕሬዚዳንት ትራምፕ የሚያደረጉት ያንኑ ነው። ባለፈው ዓመት የቀድሞው ፕሬዚዳንት ባራክ ኦባማ ለጠቅላይ ፍርድ ቤቱ የመረጧቸውን የዳኛ ሜሪክ ጋርላንድን ሹመት ሪፐብሊካኖች ተቃውመዋል። ያን ተቃውሞ ዲሞክራቶች በክርክራቸው ወቅት አይቀበሉትም። ዲሞክራቱ ቶም ካርፐር No Supreme Court nominee has ever been denied a hearing and a vote. ማንም የጠቅላይ ፍርድ ቤት ተመራጭ ዳኛ ከዳኛ ጋርላንድ በቀር ድምፅ ወይም የምክር ቤት ክርክር የተነፈገው የለም። ሪፐብሊካኖች አሁን የፍርድ ቤት ተመራጭ የሚሰየምበትን የመወሰኛውን ምክር ቤት ሕጎች ሊለውጡ ይችላሉ። እናም የጎርሰችን ሹመት በአነስተኛ የብዙሃን ድምፅም ቢሆን ሊያጸድቁ ይችላሉ። ሪፐብሊካኑ ሚች መኮነል አያችሁ ከባዶ ጫጫታና ጩኸት ይልቅ ወደፊት መሄድና የአመራር ስራችንን መጀመር ይሻለናል። ያን አቅጣጫ መልክ ማስያዝ ካስፈለገ ደግሞ የዳኛ ጎርሶሽን ሹመት ማጽደቅ ነው መፍትሄው። ዲሞክራቶች ህግ እንዳይጣስ ወይም እንዳይቀየር በተደጋጋሚ ያስጠነቅቃሉ። ዳሩ ግን እነርሱ ምክር ቤቱን እንደ አውሮፓ አቆጣጠር በ2013 በሚቆጣጠሩበት ጊዜ የሴኔቱን ሕጎች ለሁሉም ተመራጮች ሲያቀያይሩ እንደነበር አይዘነጋም። ለምሽቱ ያሰናዳናቸውን ዘገባዎች አጠናቀናል። ዝግጅታችን እስከ አራት ሰዓ ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን የስቱዲዮ ሰዓታችን ሶስት ሰዓት ከ29 ደቂቃ ያሳያል። የምሽቱን ዋና ዋና ዜናዎች እናሰማና ወደ ሁለተኛው አጋማሽ ፕሮግራሞች እናልፋለን። በምስራቅ አፍሪካ የተከሰተው ድርቅ ብዙ ቁጥር ያላቸውን ሰዎች በገደለባት ሶማሌላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮትን ህይወት በማዳን ላይ እንደሚያደርግ አስታውቋል። የሀገሪቱ ምክትል ፕሬዚደንት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ቸነፈርና እልቂት ያመራል ሲሉ አስጠንቅቀዋል። በሌላ በኩል ከኢትዮጵያ የሶማሌ ክልል በአጣዳፊ ተቅማጥና ትውከት ወይም ኮሌራ ሳቢያ ብዛት ያላቸው ሰዎች መሞታቸውን ከአካባቢው የተገኙ መረጃዎች አመላክተዋል። በበሽታው የታመሙ ከሰባት መቶ የሚበልጡ ሰዎች በክልሉ በምትገኘው ዋርደር ከተማ ሆስፒታል እየታከሙ መሆናቸውን ቪኦኤ ከአካባቢው ያነጋገራቸው ነዋሪዎች ገልጸዋል። በሽታው ቀብሪ ዳህር ከተማ መከሰቱ ተሰምተዋል። ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ መደብ ይዞ የቆየው የኢትዮጵያ ጦር ያለአንዳች ቅድሚያ ማስታወሻ አካባቢውን ጥሎ ትናንት መውጣቱን የኤልቡር የከተማ ነዋሪዎችና የከተማይቱ አስተዳዳሪ ገልጸዋል። የኢትዮጵያ ጦር ኤልቡርን ለቆ መውጣቱን ተከትሎ በከባድ የታጠቁ የአማጺው ቡድን አልሻባብ ተዋጊዎች ያላንዳች መሰናክል ዛሬ ማለዳ ላይ ከተማይቱን መቆጣጠራቸው ተነግሯል። ለኦፊሴል ጉብኝት ዋሽንግተን ዲሲ የሚገኙት የግብፅ ፕሬዚዳንት አብደልፈታህ ኤልሲሲ ዛሬ ከዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግሥት ውይይት ያደርጋሉ ተብሏል። ትራምፕ በዚህ ሳምንት ስራቸው ከነገ በስቲያ ረቡዕ የዮርዳኖሱ ንጉሥ አብደላን ዋይት ሀውስ ቤተ መንግሥት ቢሯቸው ውስጥ፣ የቻይናውን አቻቸውን ቺይፒንግን ፍሎሪዳ በሚገኘው የግላቸው ማራላጎ መዝናኛ ስፍራ ላይ ሐሙስና ዓርብ አግኝተው እንደሚያነጋግሯቸው ተገልጿል። እናመሰግናለን ሶሎሞን። አሁን ወደ ሁለተኛው አጋማሽ እንሸጋገራለን። ቀዳሚው በሶሎሞን ክፍል እየተዘጋጀ የሚቀርበው ሳምንታዊው ስፖርት። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የቱርክ አትሌቶች ኤልቫን አቢለገሰና ጋምዜ ቡሉት የተከለከለውን አበረታች መድኃኒት በመጠቀም ከውድድር ታገዱ። በትውልድ ኢትዮጵያዊ የሆነችው አቢለገስ ከ2007 ዓ ም ጀምሮ ያገኘችውን ሽልማት በሙሉ ትነጠቃለች። በሮም ማራቶን በኢትዮጵያዊቷ ራህማ ቱሳ የተመራው ጠንካራ ቡድን ከአንደኛ እስከ ሦስተኛ ተከታትሎ ገባ። በፕራግ ግማሽ ማራቶን ደግሞ ኬንያዊቷ ጆስሊን ጄፕኮስጊ ለአራተኛ ጊዜ የዓለምን ክብረ ወሰን ሰበረች። በኢትዮጵያ አዲስ የኦሎምፒክ ኮሚቴ ፕሬዚደንት መመረጡንና የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር በትውልዷ ኢትዮጵያዊ የሆነችውን የቱርክ አትሌት ከውድድሮች አግዶ ሽልማቶቿን የነጠቀው ባለፈው ሳምንት ረቡዕ ነው። በዚሁ መሠረት አቢለገስ እንደ አውሮፓ ዘመን አቆጣጠር በ207 ዓመተ ምሕረት የዓለም ሻምፒዮና ወቅት ለምርመራ የሰጠችው ደም ሳያልፍ ቀርቷል። በዚያ ምክንያትም ለሁለት ዓመታት ታገደች። ከ207 እስከ 209 ባሉት ዓመታት ያስመዘገበቻቸው ውጤቶችም ተሰረዙ። አቢለገስ በአምስትና አስር ሺህ በቤይጂንግና የዓለም ሻምፒዮና ውድድሮች ያገኘቻቸውን የብር ሜዳሊያዎች ታጣለች። ያኔ በአስር ሺህ ሦስተኛ የወጣችው ሻላን ፍላናገን የብሩን ሜዳሊያ ትረከባለች፣ የኬንያዋ ማሳይ ነሐሱን ትወስዳለች ማለት ነው። በአምስት ሺህ መሠረት ደፋር ብሩን የኬንያዋ ኪቤት ነሐሱን ይወስዳሉ። ድራግና መዘዙ ይህን ያስከትላል። አትሌቶች ተጠንቀቁ! በሳምንቱ ማብቂያ በተለያዩ የዓለም አትሌቶች የተካሄዱ የሙሉና ግማሽ ማራቶን ሩጫ ውድድሮች ዜና አልፋለሁ። በሮሙ ሙሉ ማራቶን በወንዶቹም በሴቶቹም ድል የተቀዳጁት የኢትዮጵያ አትሌቶች መሆናቸውን እናገኛለን። ሹራ ቂታታ የወንዶቹን በ2 07 ከ30 ሲያሸንፍ የሴቶቹን በራህማቱሳ የተመራው ቡድን ከአንደኛ እስከ ሦስተኛ ተከታትሎ ገብተዋል። መስታወት ታደሰ ሁለተኛ፣ ተክሉ አበበ ሶስተኛ። ቢያትሪስ ቺፕሮም ከኬንያ ጣልቃ ገባች እንጂ ከአምስተኛ እስከ ስምንተኛ ያለውንም ስፍራ የወሰዱት የኢትዮጵያ አትሌቶች ናቸው። በፕራጉ ግማሽ ማራቶን ደግሞ ኬንያዊቷ ጆሴሊን ጀፕኮስጌ አራት የዓለም ክብረ ወሰኖችን ሰብራ በድል አጠናቃለች። አንድ ሰዓት አራት ደቂቃ ከሐምሳ ሁለት ሴኮንድ ነው ጊዜዋ። በሳንቲያጎ ቺሌ ማራቶን ላብቃ። በወንዶቹ ኬንያዊው ሉካ ሮቲች፣ በሴቶቹ የፔሩዋ ሯጭ ኢኔስ ሜልኮር አሸንፈዋል። በሴቶቹ በሁለተኝነት የገባችው ከኢትዮጵያ አለና ሸዋርጌ፣ አማረናት ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል ይሆናል የምንሄደው። መቀጠል ትችላለህ ገዛኸኝ። ባለፈው ሳምንት አጋማሽ የተከናወኑ የኢትዮጵያ ፕሪምየር ሊግ ውጤቶች ከአናትና ከግርጌ የደረጃ ለውጥ አስከትለዋል። መሪነቱን ላለፉት ስድስት ሳምንታት አስጠብቆ የቆየው ቅዱስ ጊዮርጊስ በአዳማ ከተማ አንድ ለባዶ መሸነፉን ተከትሎ በሲዳማ ቡና ተነጥቋል። ሲዳማ ቡናን ለበላይነት ያበቃው ሐዋሳ ላይ ኢትዮጵያ ቡናን ሶስት ለአንድ በመርታቱ ነው። ዛሬና ነገ ሶስት ግጥሚያዎች በአዲስ አበባ ስታዲየም ይካሄዳሉ። ዛሬ ማምሻው ቅዱስ ጊዮርጊስ እና ሲዳማ ቡና፣ ነገ ደግሞ ኢትዮጵያ ቡና ወላይታ ዲቻን ያስተናግዳል። የዛሬውን ውጤት ሳይጨምር የደረጃ ሰንጠረዡን ሲዳማ ቡና በሰላሳ ስድስት ነጥብ መምራት ጀምሯል። ቅዱስ ጊዮርጊስ ና ደደቢት በኩል ሰላሳ አምስት ነጥብ በጎል ተበላልጠው ሁለተኛ ና ሶስተኛ ናቸው። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ቁጭ ብድግ ያስደረጉ ጨዋታ ታይተውበታል። ጎልፍሬድ ዛሃ ና ክርስቲያን ቤንቴኬ አከታትለው ሁለት አግብተው በክርስቲያን ፓላስ አሸናፊነት ተጠናቋል። በተለይም ክርስቲያን ቤንቴኬ ያስቆጠራት ሁለተኛ ጎል በረኛውን በእንቅስቃሴ ጥሎ ኳስን ከበረው ያገናኘበት ሂደት የማትረሳ ድንቅ ግብ ናት። አርሴናል ከማንቸስተር ሲቲ ሁለት አቻ የተለያዩበት፣ ሊቨርፑልና ኤቨርተን በሊቨርፑል ሶስት ለአንድ አሸናፊነት የተጠናቀቀው ከሳምንቱ ተደናቂ ጨዋታዎች መካከል የሚጠቀሱ ናቸው። አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ለቀጣዩ ዘገባም እዚያው አዲስ አበባ እንቆያለን። የኢትዮጵያ ኦሎምፒክ ኮሚቴ አዲስ ፕሬዝደንትና የሥራ አስፈጻሚ አባላትን መርጧል ይላል እስክንድር ፍሬው ከአዲስ አበባ በሳምንቱ መጨረሻ ቅዳሜ በአዳማ ከተማ የተካሄደው ስብሰባ ቀጣዩ የስራ አስፈጻሚ ኮሚቴ በቀጥታና በምርጫ የተዋቀረበት አዲስ ፕሬዝዳንትም እየተመረጠበት ነው። ድምጽ የሰጡትን ሰማንያ ሁለት ሰዎች ሙሉ ድጋፍ ያገኙት ዶክተር አሸብር ወልደ ጊዮርጊስ ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ሆነው የተመረጡት ዶክተር አሸብር ፕሬዝዳንት ሆነው የተመረጡት በሪዮ ኦሎምፒክ የተገኘ ውጤት ቅሬታ በቀረበበት መነጋገሪያ ሆኖ በቆየበት ማግስት ነው። የተሻለ ውጤት ለማምጣት የሚቻለውን ሁሉ እንደሚያደርጉ አዲሱ የኦሎምፒክ ኮሚቴ ፕሬዝዳንት ለአሜሪካ ድምፅ አብራርተዋል። ለጃፓኑ ኦሎምፒክ ላሉብን የፊት ለፊታችን ውድድሮች ከአሁኑ ሰፊ ዝግጅት ማድረግና ሕዝባችን ይሄ ቀረ አልሰሩም፣ በነሱ በኩል በኦሎምፒክ ኮሚቴው በኩል በፌዴሬሽኖች በኩል ነው ይህ ስራ ያልተሰራው ብሎ የሚያስብበት ደረጃ ላይ እንዳይደርስ እኛ ስራችንን በግልጽ መስራት ከዚያ በኋላ ደግሞ እግዚአብሔር ይታከልበት የኢትዮጵያ ኦሎምፒክ እንቅስቃሴ በአብዛኛው በአትሌቲክስ ስፖርቶች ላይ ብቻ መመስረቱ ለተፈላጊ ውጤት አለመገኘት በምክንያትነት ከሚጠቀሱት መካከል ነው። ከዚህ አንጻር የተሳትፎ ስፖርቶችን ለማሳደግ እንደሚሰሩ ነው ዶክተር አሸበር የገለጹት። የክልል መንግስታት ኦሎምፒክና ኦሎምፒክ ያልሆኑ ስፖርቶች እንደዚሁም የፓራ ኦሎምፒክ ተወካዮች በስብሰባው ላይ መገኘታቸው ተገልጿል። የወጣቶችና ስፖርት ሚኒስትር ዴታ ተስፋ ይገዙ እንደዚሁም የታዋቂ ድርጅቶችና ተቋማት ተወካዮች ተሳታፊዎች ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርና ገዛሃኝን ለትብብራችሁ አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ተከታዩ ደግሞ የኢትዮጵያ ጦር የሶማሊያዋን ኤልቡር ከተማን ለቆ መውጣቱንና ሌሎቹንም የአካባቢውን ጉዳዮች በተመለከተ የተካሄደ ቃለ መጠይቅ ይሆናል። የሚቀርበው ሶሎሞን አባተ ነው ያዘጋጀው። ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ መደብ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ወጥቷል ሲሉ የከተማይቱ አስተዳዳሪ ኑር ሐሰን ጉታሌና አንዳንድ ነዋሪዎች መናገራቸውን አስመልክቶ ቀደም ሲል ዘገባ አቅርበናል። የኢትዮጵያ ጦር ኤልቡር ከተማን ለቆ መውጣቱን ተከትሎ በከባድ የታጠቁ የአማጺው አልሻባብ ተዋጊዎች ያላንዳች ውጊያ ዛሬ ማለዳ ላይ ከተማይቱን ተቆጣጥረዋል። ሞቃዲሾ የሚገኙትን በሶማሊያ የኢትዮጵያ አምባሳደር ጀማሉዲን ሙስጠፋ ኦማርን ማምሻውን በስልክ አነጋግሬያቸዋለሁ። በቅድሚያ ዜናው ትክክል ስለመሆኑና ከሆነም ለምን እንደ ወጡ ወታደሮቹ ጠይቄያቸዋለሁ። ወደ የተሄዱ ይቀጥላሉ። አምባሳደር ጀማሉዲን ሙስጠፋ ኢትዮጵያን ሰራዊት ቅዱስ ማሰራ ሰርቷል። ሶማሊያ ውስጥ በጣም ምርት ሰራ ሰርቷል። ይሄ ኤልቦርጋ የነበረ ሰራዊታችን አሚሶም ያልሆነ ሰራዊት ነበረው። አሚሶም ያልሆነ እና ብዙ አመታት ቆይቷል። ብዙ ስራ ሰርቷል። ዘጠኝ ወር በፊትም ከጎርበቶ እስከ ጋልአት ቡትቡት ዘጠና ኪሎ ሜትር፣ መቶ ሀያ ኪሎ ሜትር፣ መቶ ሀምሳ ኪሎ ሜትር ይቀጥላ ይሄደው ነበር እዛ አካባቢ ማስተዳደሮችን እዛ ያለው አገዛ ነበረ። ብዙ መሬት ይዞ ነበረ። ሰላም ይጃቸው ተመልሶ ነበር። ብዙ ስራ ሰርተዋል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄዶ ይቀሳቀሳል። ከጠላት ጋር ሀያ አራት ሰዓት ላይ የሚገጠሙ ነው። ሌላ ሀገሮች ሰላም አስከባሪ ሰራዊት እዚ ያለው ለይት ምንድን ነው? ይቀሳቀሳል። ሀያ አራት ሰዓት ላ አይቀመጥም አንድ ቦታ እና ስራችን ውጤትማ ነበር። አሁን ደግሞ ከማስተዳደር አካባቢ ሳያውቁ ዝም ብሎ ወቷል የሚል ነገር የሚባል ወሬ ውሸት ነው። በጊዜም ተነግሮታል። ሀያ አራት ሰዓት አብሮ እየሰሩን የቆዩናቸው ናቸው። ስለዚህ ብቻችን የተወሰነ ነገር አይደለም። አምባሳደር የዛ የከተማ የኤልቡር ከተማ አስተዳዳሪ ኑር ሐሰን ጉታሌ ይህንን አረጋግጠዋል። እኔ የሰማሁት ነገር የለም፣ ለምን እንደወጡ አላውቅም፣ አልነገሩኝም ብለው አረጋግጠዋል። እኚህ የመንግስት ሹመኛ ናቸው እዛ ቦታ ላይ ያሉት። በዚያ ላይ ደግሞ አልሻባብ ወዲያው ተቆጣጠረ፣ ዛሬ ጧት የያዘ ከተማይቱን እና ይሄ ሁኔታ ክፍተት ያለ ያስመስላል። የግንኙነት ችግር ምንድን ነው? ይሄ ኦልሬዲ እየተለመደ ባህሪ ሆነ ሰራዊታችን ብቻ አይደለም፣ ፎው ኢቨን ሌላ ሰላም አስከባሪ ሀይሎችም ሌላ ቦታ ያሉት ከአንድ ቦታ ሲንቀሳቀሱት እዛ ያለው ማስተዳደርና ያለው ጦርም ከነሱ ጋራ ይመሳል። ይሄ እኮ ኦልሬዲ የተለመደ ባህሪ እኮ ነው፣ አዲስ ነገር አይደለም። መጀመሪያ በግልጽ ማወቅ አለብን። ሁለተኛም ሰይ ሰውየው ሳይሆን እዛ አካባቢ ሁሉም ማስተዳደር ያለው ተነግሮታል። እና ምንድነው አሁን መጨረሻ ላይ ወቀሳም የሆነ ነገር አያስፈልግም ለነገም ሰራዊት ሊመለስ ይችላል። አብሮ ስራ ሰርተዋል፣ ቅዱስማ ስራ ሰርተዋል እና አብሮ ተግሏል። ይሄ አልተነገርም የምን ነገርም ይሄ ኢንፎርሜሽን ትክክል አይደለም ነው። እሺ ለመሆኑ ከዛ ተነስቶ የኢትዮጵያ ሰራዊት ወዴት ሄደ እ ወታደራዊ ስልት ሊሆን ይችላል ለ ሌላ ቦታም ሊቀሳቀስም ይችላል። በዚህ ማስንገር መንገድ ትንሽ ይከብድናል። ግን ከሶማሊያ ለቆ ወጣ ያጦር ወይስ ወደ ሌላ አካባቢ ነው የተንቀሳቀሰው? ምናልባት ሌላ ሌላ ቦታም በአካባቢ ሊሄድ ይችላል። ዘጠኝ ወር በፊት ልክ እንደደረጉት ወደ ገልአት ቡድ የሄዱት ጊዜም ሊሆን ይችላል። አይታወቁም። አዎ፣ ተመሳሳይ ሁኔታ ከዚህ በፊትም እንደዚሁ ተፈጥሮ እንደነበረ እናስታውሳለን። ለመሆኑ በአዲሱ የሚስተር መሐመድ ፋርማጆ መንግስትና በአዲስ አበባ መካከል ያለው ግንኙነት ምን ይመስላል? እሱም እኮ ግልጽ ነው። ወዲያው ከተመረጠ በኋላ ጠቅላይ ሚኒስትራችን አቶ ኃይለማርያም ደሳለኝ ደሳ በኢትዮጵያን ቲቪ ገልጾ ነበረ። ጠዋት ደግሞ በአንድ ሰዓት ሙሉ ተነጋግሮታል። ሶስት ቀን በኋላ ደግሞ ደብዳቤ ያደርስ ነበረ። አስር ቀን በኋላ ደግሞ ኢናግሮሽን በአካል መቶ ነበረ። ጠቅላይ ሚኒስትራችን ሶስት ቀን አራት ቀን በፊት ደግሞ የኢጋድ የመሪዎች ሰብሰባ ናይሮቢ ላይ የተካሄደ ደግሞ ተገናኝቶ አንድ ሰዓት ሙሉ አወቶ ነበረ። እና በጣም ከዚህ ደግሞ ከዚህ በጣም ታላቅ ልዩነት ነው። ምንም ችግር የለም። ጥሩ ነው። ጥሩ በጣም ጥሩ። ሶማሊያ እና ኢትዮጵያ የአዲስ ትውልድ መንግስታት ነው። አምባሳደር ጀማሉዲን እስቲ ወደዚህ የሰሞኑ የረሃብ ሁኔታ መለስ ስልበልና፣ ይሄ ሁኔታ የኢትዮጵያን ሶማሊያ አካባቢዎችም ይመለከታል። ሶማሊያ ውስጥም በጣም የከፋ ጉዳት ያደርሳል ተብሎ የተሰጋ ረሃብ ነው ድርቅ ነው፣ በአሁኑ ሁኔታ ያለው በዛ ላይ የበሽታዎች ኮሌራን የመሳሰሉ በሽታዎች መንሰራፋትን በአካባቢው ይታያልና፣ ቅርበት አለዎት እርሶ ለዚህ የረሃብና የበሽታዎች መረጃ በቅርብ ሄደው ተከታትለው ያውቃሉ ወይ? አይ እኔም እዚህ ሞግዴሽን ያለውና እሱ የዛ ያለው ባለስልጣናት እነሱ ቢጠይቁ ጥሩ ነው። ግን እኔ አንድ እርግጠኛ ነገር ምንድን ነው መቶ በመቶ ስራ ላይ ነ የሰሙት የደረሶት መረጃ አለ በምንዶ በአካል ባይሄዱም መቶ በመቶ ስራ ላይ ያሉት ነው። ማቁ ስራ ላይ ነው ያሉት። የድርቅ ጉዳይ በዚህ ዙሪያ መቶ በመቶ ስራ ላይ የፌዴራል መንግስት እንዲሆን ተሳትፎ ከህዝብ ጋራ አብሮ እንደመሰሩት ነው እየተንቀሳቀሱ ነው ነው የሚሉኝ። አዎ፣ በደም በደም ሶማሊያ ውስጥ እንደዚሁ በጣም ከፍተኛ የሆነ የረሀብ አደጋ ነው ያንዣበበው። ብዙ እርዳታ ተጠይቋል። እየተሰደዱም ያሉ አሉ። አሁን እየተፈናቀሉ እየሰፈሩ የነበሩ ሰዎች፣ በዛስ በኩል ያለው ሁኔታ ምን ይመስላል? የሶማሊያ መንግስት እንዴት ነው እየተንቀሳቀሰ ያለው? እነሱም በአቅማቸው የሚፈቅደው እየተንቀሳቀሰ ነው። ዓለም አቀፉም ድጋፍ እየሰጥ ነው፣ ግን ድርቁ በጣም ወል ኤክስፓንደድ ነው አሁን ሲታይ ቀላል አይደለም። በይነግንት ሶማሊ መንግስት አሁን ያደረገ ጥረት ተስፋ የሚሰጥ ነው። ስለዚህ በቅርብ ጊዜ በዓለም አቀፍ ደረጃ አሁን የተጀመረ ትብብር በዚህ ላይ ቢሄድ ሹር የሆነ ውጤት ማ ይኖራል። አምባሳደር ሌላው ሰሞኑን እየሰማን ያለነው ነገር በሶማሊያ የባህር ጠረፎች አካባቢ እንደገና ያንሰራራው የባህር ላይ ውንብድና አድራጎት ነው ወይም ፓይረሲ ነው። ይህንን በቅርብ ይከታተላሉ። ከጸጥታ ጥበቃው ከደህንነቱም ጋር በመሬትም ላይ ካለው የሚገናኝ ካለው ሁኔታ ጋር የሚገናኝ ይመስለኛል ይሄ ይገናኛል። ግን የሶማሌ መንግስትም ያው ይሞክራል። የባህር ሰራዊትም አለ፣ ይሄ ማሪን የሚባል በእንግሊዝኛ መንቀሳቀሳቸውም አይቀሩም። እና ዓለም አቀፍም አለ፣ ኔቶም አለ፣ የቆየ ነገር ነው። ስለዚህ ምንም በይነ በኩል አዲስ ነገር የለም። በዚህ ላይ የኢትዮጵያ መንግስት ለዚህ ጉዳይ ትኩረት ሰጥቶ ይንቀሳቀሳል። የጦር ሰራዊቱ እዛ ያለውም አሚሶምም ቢሆን ይንቀሳቀሳሉ በዚህ አካባቢ በመሬት አካባቢ አዎ፣ መሬት አካባቢ ሴንትራል ሶማሊያ ገልግሉድ የሚባል አለን። አዎ ዘጠኝ ወር በፊት የደረሱት ገልዓት በጣም ባህር አካባቢ ነው። ሶማሊያ መሬት ላይ ጠላት ያለው ጠላት አለው የምንለው ቦታዎችም ሰራዊታቸውም አይደፍሩም። ቀን ዕለት ሄደ ስራ ዘመቻ ላይ ተገኝተው ነው ነበረ የሚሰሩት ስለዚህ ግን እዛ ባህር ውስጥ ደግሞ ያው የሶማሌን ስራ ስራዊት አለን፣ ሌሶማለ ሌሎችም አለ እና ውጤት ሆኖ ይሄ ኦልሬዲ ቫይረስን በጣም ተቀንሷል። አምባሳደር ጀማሉዲን ሙስጠፋ ኦማር በሶማሊያ ኢትዮጵያ አምባሳደር እጅግ በጣም አድርጌ አመሰግናለሁ ለጊዜ የሆና ለማብራሪያው። ዋልካ ሰሎሞን እናመሰግናለን ለዝግጅቱ። አሁን ደግሞ አፍሪካ ነክ ርዕሶች ይቀርባል። የተባበሩት መንግስታት ድርጅት በመጪው ዓመት ዚምባብዌ ውስጥ በሚካሄደው ምርጫ ጣልቃ መግባት ፍላጎት አለው ሲል የመንግስቱ መገናኛ ብዙኃን በቅርቡ የተናገረውን ዚምባብዌ ያሉት የተባበሩት መንግስታት ድርጅት ተወካይ አስተባብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሰባስቲያን ፎፉ ከሐራሪ የላከውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳዬት ታቀርባለች። ሳንዴ ሜይል የተባለው የመንግስት ጋዜጣ በያዝነው ወር የተባበሩት መንግስታት ድርጅት ፕሬዚደንት ሮበርት ሙጋቤን ከስልጣን ለማስወገድ ሲል የምርጫው ሂደት እንዲጭበረበር በረበር እያሴረ ነው የሚል ጽሑፍ አውጥቶ ነበር። ይህ አባባል ታዲያ ውዝግብ አስነስቷል። ዚምባብዌን እንደ አውሮፓ አቆጣጠር በ1980 ዓ.ም ነፃነቷን ነጻነቷን ከተቀዳጀችበት ጊዜ አንስቶ ስልጣን ላይ የቆዩት ሮበርት ሙጋቤ በመጪው ዓመት በሚካሄደው ምርጫም ይወዳደራሉ። ጽሑፉ በሳንዴ ሜይል ጋዜጣ ላይ የወጣው ተቃውሞ ከተሰማ ጥቂት ቀናት በኋላ ነው። የተቃውሞ ሰልፈኞቹ በሀገሪቱ የምርጫ ኮሚሽን ላይ እምነት የለንም በማለት ዓለም አቀፍ አካል እንዲያስተባብረው እንደሚፈልጉ ገልጸዋል። ዚምባብዌ ያሉት የመንግስታቱ ድርጅት ተወካይ ቢሾው ፓሩጅሊ ስለ ክሱ ምላሽ ሰጥተዋል። ሪ ፈጽሞ የተሳሳተ ነው። ልክ አይደለም። ስለ ሁሉም ነገር ከመንግሥት ጋር ነው የምንሠራው። በመሠረቱ እዚህ የተባበሩት መንግሥታት ድርጅት የሚሠራውን ነገር ሁሉ መንግሥት ያውቃል። በእንደዚህ ዓይነት የፖለቲካ ጉዳዮች ውስጥ አንገባም። በልማትና በሰብዓዊ ጉዳዮች ላይ አተኩረን ነው የምንሠራው። የተባበሩት መንግሥታት ድርጅቱ ተወካይ በጋዜጣዊ ጉባኤ ይህን ሲሉ የፕሬዚደንት ሙጋቤ ዋና ጸሐፊ ሚሸክ ሲባንዳ አብረዋቸው ነበሩ። ዩኤንዲፒ ዩኤንዲፒ ማለት ምንድን ነው የተባበሩት መንግስታት ድርጅት የልማት ፕሮግራም ሥራ ልማት ማራመድ ነው አብረን የምንሠራውም ለዚህ ነው ከ35 ዓመታት ወዲህ ባልታየ መልኩ የከፋ ድርቅ በተከሰተበት ወቅት አብረን ስንሠራ የነበረውም ለዚህ ነው ከሁለት ሳምንታት በፊት ጎርፍና ዲኒዮ የተባለው ከባድ ዝናብ የተቀላቀለበት አውሎ ነፋስ ውድመት ባደረሱበት ወቅት እንኳን የተባበሩት መንግሥታት ድርጅት ተወካዩ የእርዳታ ጥሪ ሲያቀርቡ ነበር። እኔ እንደሚመስለኝ እናንተ ሚዲያዎቹ ያራገባችሁት ነገር ነው። ካለፈው ታህሳስ ወር አንስቶ በተከሰተው ጎርፍ ወደ 300 የሚጠጋ ሕይወት ጠፍቷል። በዛም ላይ ዚምባብዌ ባለፉት ሁለት ዓመታት ውስጥ ከተከሰተው ድርቅ ገና ለማገገም እየሞከረች ነው። በፖለቲካ በኩል ከቅርብ ጊዜያት ወዲህ ከምርጫ መሳሪያ ግዢ ጋር በተያያዘ ውጥረት እየሰፈነ ነው። የሀገሪቱ የምርጫ ኮሚሽን የተባበሩት መንግስታት ድርጅት ለሀገሪቱ ምርጫ የሚያስፈልገውን መሳሪያ እንዲገዛ ተስማምቶ ነበር። ባለፈው ሳምንት ግን ኮሚሽኑ ለምርጫ የሚያስፈልገውን መሳሪያ የሚገዛው መንግስት ነው ሲል አስታውቋል። ዚምባብዌ ያሉት የተባበሩት መንግስታት ድርጅት ተወካይ በበኩላቸው የምርጫ መመዝገቢያ መሳሪያን የመግዛቱ ጉዳይ የሚወስነው የሀገሪቱ መንግስት ነው ብለዋል። በሌላ በኩል ደግሞ የዚምባብዌ በቆሎ ዋጋ በመቀነሱ ወደ ትንባሆ ተክል እየዞሩ መሆናቸውን ሴባስቲያን መሆፉ ከሐራሬ በላከው ዘገባ አውስቷል። ይሁንና በቆሎ የሀገሪቱ ዋና ምግብ እንደመሆኑ መጠን ከድርቁ ለማገገምና የምግብ እጥረትን ለማስወገድ ገበሬዎች በቆሎ ማምረት ላይ እንዲያተኩሩ መንግስት እያበረታታ ነው። አንዱ ስትራቴጂ የበቆሎ ዋጋን ከፍ በማድረግ ለአንድ ቶን 390 ዶላር እንዲሆን ማድረግ ነው። ይህ ደግሞ በዓለም ደረጃ ከፍተኛ ዋጋ ከሚባሉት አንዱ ነው። ይሁንና የዝምባብዌ መንግስት ክፍያውን ለገበሬዎች በጊዜ አያደርስም ሲሉ የዝምባብዌ ገበሬዎች ማኅበር ዋና ስራ አስኪያጅ ፖል ዘካሪያ ገልጸዋል። በመሰረቱ ብዙ የዝምባብዌ ገበሬዎች በቆሎ ሊያመርቱ ይችላሉ። ይሁንና የትንባሆው ዋጋ ከበቆሎው ሶስትና አራት እጥፍ የሚበልጥ ከሆነ ትንባሆ ማምረቱን መምረጣቸው አይቀርም ብለዋል ፖል ዛካሪያ። ዚምባብዌ ከትንባሆ ምርት ከሚገኘው ትርፍ በቆሎን ከውጭ ለማስገባት ብታውለው ይሻላል ይላሉ የሀገሪቱ የገበሬ ማህበር ኃላፊ። በሳቸው አመለካከት ገበሬዎች በቆሎ እንዲያመርቱ ሲባል ለአንድ ቶን በቆሎ 390 ዶላር ከመክፈል ይልቅ እህሉን ከውጭ ማስገባቱ ይረክሳል። ይሁንና ይህ ዘዴ በሀገሪቱ ቀውስ ቢከሰት አደጋ ላይ ሊጥላት እንደሚችል ተገልጿል። መንግስት በቀውሱ ወቅት በአጭር ጊዜ እህል ከውጭ ለማስገባት ስለማይችል በረድኤት ድርጅቶች ላይ ለመተማመን ሊገደድ እንደሚችል ተዘግቧል። የተባበሩት መንግስታት የምግብና የእርሻ ድርጅት በገለጸው መሰረት በአራት ሚሊዮን የሚገመቱ የሀገሪቱ ተወላጆች የዘንድሮ መኸር በመጪ መያዝያ ወር እስከሚጀመርበት ጊዜ ድረስ በረድኤት ድርጅቶች ልገሳ ለመተማመን ይገደዳሉ። አድማጮች፣ ዚምባብዌ ስላለው የፖለቲካና የምግብ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ነው የሰኞው ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። አሁን የሚቀርበው የጤና ፕሮግራም ነው። ከአሜሪካ መንግሥት በተገኘ ከ900 ሚሊዮን ብር በላይ የገንዘብ ድጋፍ ሲካሄድ የቆየው የከተማ ኤችአይቪ ስነ ምግብና የምግብ ዋስትና መርሃ ግብር ሰሞኑን ተጠናቋል። በተባበሩት መንግሥታት የዓለም የምግብ መርሃ ግብር አማካኝነት ባለፉት አምስት ዓመታት ሲሠራበት የቆየው ይህ ፕሮግራም 625 ሺህ ሰዎችን ተጠቃሚ ማድረጉ ተገልጿል። በኢትዮጵያ የዓለም ምግብ ፕሮግራም የኤችአይቪ ዘርፍ ኃላፊ ዶክተር ምህረተ ስላሴ መንበረን እስክንድር ፍሬው አነጋግሯቸዋል አዲስ አበባ ላይ ዶክተር ምህረተ ስላሴ የፕሮጀክቱን ዓላማ ያብራራሉ መጀመሪያ ስንነሳ ፕሮጀክቱ የራሱ የተለያዩ ኮምፖነንቶች አሉት። መስራት የሚችሉት ወደ ስራ እንዲገቡ፣ መስራት የማይችሉት ደግሞ የስነ ምግብ ችግር ያለባቸው የስነ ምግብ ሁኔታቸው ተሻሽሎ ቢያንስ በአካባቢያቸው ባሉ በተፈጠሩ ስራዎች ላይ ራሳቸውን ሊንክ እንዲያደርጉ፣ እንዲሁም ደግሞ ህጻናት ደግሞ ወላጆቻቸውን ቄ የተቸገሩ ህጻናትም እንደዚሁ ትምህርት መማር እንዲችሉ ይህን ኦብጀክቲቭ ዞን የተነሳውና መጨረሻ ላይ የደረስንበት ወደ ስድስት መቶ ሺህ የሚሆኑ ሰዎች ናቸው ተጠቃሚ የሆኑት። ይሄ ማለት እንግዲህ ቤተሰቦቻቸው ነው ጨምሮ ማለት ነው። ህጻናት 600 ሺ፣ ከኤችአይቪ ጋር የሚኖሩና የማይኖሩ ሁለቱም አይነት፣ አዎ ሁለቱም አይነት ህጻናቶችም አሉ። ከቫይሩስ ጋር የሚኖሩና ቤተሰቦቻቸው አሉ። አንድ ከቫይሩስ ጋር የሚኖር ሰው ወደ ፕሮግራሙ ሲገባ ተቋቁሞ ራሱን እስኪችል ድረስ ቤተሰቡ እንዳይበትን፣ ቤተሰቡን እንደግፋለን። ስለዚህ ያንን ቤተሰብ ጨምሮ ነው ወደ 600 ሺ የደረሰው። አንድ ቤተሰብ ለምሳሌ ውሰዱልኝና አንድ አባወራ በእናንተ ፕሮግራም ሲታቀፍ ምን ምን አገልግሎቶች ያገኛል? መጀመሪያ ለምሳሌ የስነ ምግብ ሁኔታ ያልተስተካከለ ሰው ነው እንበልና ማህበረሰቡ ላይ የሚሰሩ እንዲሁ ከቫይረሱ ጋር የሚኖሩ በጎ ፈቃደኞች አሉ። እነሱ ቤት ለቤት እየሄዱ ያሉ በጣም ታሞ ወጥቶ ራሱን ያላሳከመ ወደ ሕክምና ያልሄደ በተለያየ ምክንያቶች ራሱን እንዲሁ ደብቆ የተቀመጠ ሰው ካለ ያለው ከቫይረሱ ጋር የሚኖር ሰው እንግዲህ ሊሆንም ላይሆንም ይችላል። ስለዚህ ያንን ሰው አሁን ምንድን ነው እንዲ አይነት ሕክምና አለ እንዲህ መደረግ አለብኝ ነው ወደ ከጤና ተቋም ጋር ያያይዙታል። ጤና ተቋም ላይ ብዙ ምርመራዎች ያደርጉለታል። አሁን እንግዲህ ምናልባት ኤች አይ ቪ ይገኝበታል እንበል። ያ ሰው የምግብ ሁኔታ ያልተስተካከለ ይሆናል የመጀመሪያው ነገር የሚደረግለት መድኃኒቱ እንዲጀምር ይደረጋል። የምግብ ደግሞ እንዳየ ነው በጤና ተቋማት ውስጥ የሚሰጥ የተለያዩ ስፔሻላይዝድ ፉድ የሚባለው አሉ። እንደ የስነ ምግብ ሁኔታው ያ ምግብ እንዲሰጠው ይደረጋል። ያንን ምግብ ለስድስት ወር ነው የሚሰጠው፣ ከዛ እስኪ ያገግም ድረስ ማለት ነው። ያንን በሚያደርግበት ሰዓት የተለያዩ ካውንስሊንጎች ያገኛል። ምክር አገልግሎቶች አሁን እየተሻለ ነው፣ ወደ ስራ መሄድ ትችላለህ፣ እንዲህ አይነት እድሎች አሉ ይባላል እና አሁንም የእሱ ፈቃደኝነት ወሳኝነት አለው በእርግጥ እና ፈቃደኛ ሲሆን የመጀመሪያው ነገር ምንድ ምንድ ነው ራስ አገዝ ቁጠባ ቡድን ውስጥ እንዲታቀፍ እናደርጓል ከሚመርጣቸው ሰዎች ጋር ማለት ነው። እዛ ሆኖ ትንሽ ነገር እንዲቆጥብ ይነገረዋል። ሁልጊዜ ብዙዎቹ ወጩ ምንም የለንም፣ ምንድ ነው የምንቆጥበው እኛ ራሳቸው ተረጃሽ ግን አምስት ሳንቲም ቁጠባ ናት። ምክንያቱም አምስት አምስት ሲሰበሰብ ከብዙዎች ጋር ብዙ ይሆናል። እዚህ እየቆጠቡ እንዲሄዱ ና የተለያዩ ተለያዩ ስልጠናዎች እንዲያገኙ እናደርጋቸዋለን። ከዛ በኋላ ይህ ሰው እንግዲህ እውነትም ተነቃቅቶ መስራት ይችላለሁ ሲል ከስልጠናዎቹ በተጨማሪ ወደ ስራ የሚሄድበትን መንገድ ጥቃቅን እና አነስተኛ እና ቲቬት ምን ቴክኒካል ና ቮኬሽናል ትሬኒንግ ከነሱ ጋር አድርገን እሱ በሚመርጠው ወይም እሷ በምትመርጠው ስራ እንዲሰማሩ እናደርጋቸዋለን። እንግዲህ ሲነሱ ያችን ግሩፓቸውን እነሱ በቆጠቧት ብር ነው የሚነሱት። ትንሽ መራመድ ሲጀምር ካለ ምግብ ፕሮግራም ማችን ፈንድ የምንለው ወይም ደግሞ ደጋፊ ፈንድ የምንለው እዛ ግሩፓቸው ውስጥ ይቀመጥለታል። ያችን በብድር እየወሰደ እየከፈለ እየከፈለ እያደገ እንዲሄድ ይደረጋል። ስለዚህ እንግዲህ ከቤት ውስጥ ተደብቆ የነበረው ምግብ ዋስና ሳያረጋግጥ ወደ ሕክምና ሳይመጣ የነበረው ሰው ከዛ ተነስቶ እዚህ ጫፍ ላይ ሰርተፋይ ሊደርስ ነው የሚደረገው። ከዛ በኋላ በራሱ መንቀሳቀስ ሲጀምር ብዙ ጊዜ ሶስት አመት ነው የሚፈጀኝ። ከዛ በኋላ እና አሁን በራስህ መሄድ ትችላለህ እንለዋል እና ብዙዎቹ በዚህ መልክ ነው ያለፉት። ስለዚህ አሁን አንዱ ጥሩ ነገር ምንድን ነው? የራስ ገዝ ቁጠባ ቡድን ስናቋቁ ከቁጠባ ባሻገር እርስ በርስ የሚደጋገፉበት ሁኔታ ስለሆነ የማህበራዊ ትስስራቸውን በጣም ስላጠናከረው ብዙዎቹ ማፍረስ አይፈልጉም። እኛ ከሶስት አመት በፊት ግራጁዌት አርጋቸኋል ያልናቸው ሰዎች አሁንም ድረስ መርቃቸዋል፣ ከፕሮግራም ወጥታቸዋል ያልናቸው ሰዎች አሁንም ድረስ እየቆጠቡ ስራቸውን በጣም አሻሽለው በሚሰሩበት ቦታ ሄዳቸው ብታዩዋቸው በሚያስገርም ሁኔታ ነው ራሳቸውን የቀየሩ። በራስ መተማመናቸው ራሱ ጨምሮ አሁን ከማይክሮ ፋይናንስ ኢቨን ከባንክ ገንዘብ እንወስዳለን የማለት ሁኔታ ሁሉ ደርሰዋልና ወደ ስምንት ሚሊዮን የሚሆን ብር ከጥቃቅንና አነስተኛ ማይክሮፋይናንስ ከነዛ ሁሉ በደር ችሏል። ይህ እንግዲህ ከስር አንስቶ በራስ ተማመን መገንባት ጤናን መጠበቅ ሕክምና እንዲወስዱ ማድረግ፣ ከዚያ በኋላ እንደ ማንኛውም ማህበረሰብ ኢቨን ሚሊየነር ሆኖ መኖር ይችላሉ። ያንን ነው እንግዲህ ሲያስጨብጣቸው የነበረው ፕሮግራሙ። አሁን 42 ሚሊዮን ዶላሩ ስራ ተሰራበት። አሁን ተጠናቀቀ። ፕሮጀክቱ ተጠናቀቀ ሲባል ከፕሮግራሙ ወጡ ወይም ተመረቁ ማለት ነው። ሁሉም እንደዛ ነው። ምንድን ነው ምክንያቱ? እንግዲህ የፕሮግራሞቹ ላይ ምንድን ነው እያንዳንዱ ሰው ቢያንስ ሶስት አመት ሆኖ ለውጥ ማሳየት አለበት። በጣም ክትትል ይደረግለታል። አሁን እዚህ ላይ ስንደርስ የከተት ናቸው ወንድሞች በአብዛኛው ለውጥ አሳይተው ወጥተዋል ከፕሮግራሙ። እንግዲህ አንድ ፕሮጀክት ሲጀመር መነሻና ማቆሚያ ጊዜ ያለው የገንዘብ መጠኑም የተገደበ ነው። ስለዚህ ዶኖራችን ጋር የነበረን እንትን አምስት አመት ነው። ስለዚህ አምስት አመቱ ላይ እንትን ብለናል እና በዚህ አመት ብዙዎቹ ከፕሮግራሙ ተመርቀው ወጥተዋል። መቶኛ ምን ያህሉ ወጡ? ይሄ ፕሮጀክት ሲጠናቀቅ ዘጠና አምስት ከመቶ ወጥተዋል። ቅድም ያሳየሁት ግራፍ ላይ አሁን አምስት ፐርሰንቱ ብቻ ናቸው በህመም ምክንያት አንዳንዱም የራሱ ያው ሁሉ ሰው እኩል አይራመድም። አንዳንዶች በጣም ርቀው ሄደዋል። አንዳንዶቹ እዛው ባሉበት የቀሩብን አሉ። ለምሳሌ እነሱ እነሱ እንግዲህ ፈርዘር ድጋፍ ያስፈልጋቸዋል። እነሱ አሁን በተለያየ መንግስት በዘረጋቸው የማህበራዊ ዋስትና ፕሮግራሞች ሁሉ እንዲታቀፉ በተለያዩ እንትኖች እየተመቻቸላቸውን ያሉት ምክንያቱም ምናልባት ዘላቂ ድጋፍ የሚያስፈልጋቸው እድሜ ሊሆን ይችላል፣ በጣም ህመም ሊሆን ይችላል እና የተለያየ ድጋፍ የሚያስፈልጋቸው ይሆናል። ግን ፕሮግራሙ ስኬታማ ያለበት ምክንያት በዛ ነው። በፊት እንደዚሁ ምግብ እንሰጥ ነበር። አሁን ግን መስራት ስላስተማር ናቸው ብዙዎቹ እኛንተን ድጋፍ አንፈልግም እያሉ የሚተዳደሩ ናቸው። ከአሜሪካ መንግስት የተገኘው 900 ሚሊዮን ዶላር ለመሰል ዓላማ ለድርጅታቸው የተሰጠ ከፍተኛው የገንዘብ መጠን መሆኑን የዓለም የምግብ ፕሮግራም የስራ ኃላፊዎች ተናግረዋል። የአሜሪካ መንግስት ገንዘቡን የሰጠውም በፕሬዝዳንቱ የአስቸኳይ ጊዜ የኤድስ ድጋፍ ወይም ፔፋር አማካኝነት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድር፣ እናመሰግናለን ለዘገባው። አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ቆንጂት፣ አንድ ሙዚቃን ጋብዝ እያልሽ ነው፣ ግን ምክንያት አለሽ። ደግሞ ለዛ አንድ ዜማ እንጋብዛቸው እና እንሰናበታለን። የሲቪል መብቶች ተሟጋቹ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ተመተው ከወደቁ አርባ ዘጠኝ ዓመት ሆነ፣ መጋቢት ሀያ ስድስት እንደ ኢትዮጵያውያን አቆጣጠር። እንደ አውሮፓውያን ደግሞ ኤፕሪል ወይም ሚያዚያ አራት 1968 ዓ ም በኢትዮጵያ 960 መሆኑ ነው። 960 መሆኑ ነው። እናም በዚያ ከዚያ በተያያዘ ሬይ ቻርልስ ኤኒበዲ ሲን ማይ ኦልድ ፍሬንድ ማርቲን የድሮ ጓደኛዬን የልጅነት ጓደኛዬን ማርቲንን ያያለ እያለ ያዜመውን ጋብዛችሁ እስከዚህ ጋብዛችሁ ክቡራትና ክቡራን ከዚሁ ከሬል ቻርልስ ዝማሬ ጋር እንተዋቸዋለን። በእኛ በኩል ከእኛ ቀጥሎ የትግርኛ ዝግጅት ይቀጥላል። ሰላም፣ ደህና አደሩ።